ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢን ኢትዮጵያ ዘ ፌዴራል ጎቨርንመንት በኢትዮጵያ የፌዴራል መንግስቱ የአገሪቱን አንድነትና መረጋጋት እንደዚሁም ሕገ መንግሥታዊ ሥርዓቱን ለመጠበቅ ቆራጥ እርምጃዎችን ወስዷል። ይህ ለየትኛውም አገር ሕጋዊ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሀማት ናቸው። ዝርዝሩን በዕለቱ አብር ይዘናል። በመቶ ሺዎች የሚገመቱ የዋጃ ጥሙግ አካባቢ ነዋሪዎች የዕለት ደራሽ የምግብ እርዳታ እንደሚያስፈልጋቸው ተዘገበ። በመተከልና በወለጋ በተደጋጋሚ ዜጎችን ከጥቃትና ግድያ መታደግ ያለመቻሉ ለችግሩ የተሰጠው ትኩረት ውጤት ማነስ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታወቀ። የሚሉት ለምሽቱ ከደረሱን ዘገባዎች ውስጥ ናቸው። ዜናውን ተከትሎ በሚቀርበው የመጽሔቱ የትንታኔ ክፍለ ጊዜ ይሰማሉ። ጤና አስጥልን። እንደምን አመሻችሁ? ክቡራትና ክቡራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ የሰኞ ታህሳስ 12 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና የዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ኢትዮጵያ በቀጣዮቹ አስር ዓመታት ለተለያዩ አገልግሎቶች የሚውሉ ሶስት ሳተላይቶችን እንደምታመጥቅ የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ጸሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር አቶ አብዲስ አይልማ እንደገለጹት በቀጣዮቹ አስር ዓመታት ውስጥ ለተለያዩ አገልግሎቶች የሚውሉ ሶስት ሳተላይቶችን ለማምጠቅ ታቅዷል። ሁለት የመሬት ምልከታ ሳተላይትና አንድ የኮሚኒኬሽንና ብሮድካስቲንግ ሳተላይት ይመጣል አሉ። ለምሳሌ ለእናንተ ስርጭት የተጠቀሙበት የኮሚኒኬሽን ሳተላይት ነው። ከመሬት ምልከታ ሳተላይት ጋር ግንኙነት የለውም ማለት። ሌላው የመሬት ምልከታ ሳተላይት ምንድለው? ለግብርና ለአካባቢ ጥበቃ ለማዕድን ለተፈጥሮ ጥበቃ ወዘተ ያገለግላል ብለን የምንለው ሌላ ቦታዎችን መገኛ ለማወ I don't know. የሚያስችሉን የሳተላይት አይነቶች አሉ ለምሳሌ ጂፒኤስ ስንላለን አይደል እኛ በነፃ ነው የምንጠቀመው ግን ይሄን የጂፒኤስ አገልግሎት ግሎባሊ ለማግኘት አሜሪካ ከሀያ እስከ ሰላሳ የሚደርሱ ናቪጌሽን ሳተላይቶችን አምጥቃለች የአየር ሁኔታን ለመተንበይ የሚያገለግሉ የሜትሮሎጂ ሳተላይት አይነቶች ደግሞ ለወታደራዊ ስራ የሚያገለግሉ ሳተላይቶች አሉ አንዳንዶቹ ሳተላይቶች ደግሞ መጥቀው ወደ መሬት የማይመለሱ እዛው ሌሎች የውሃ አካላት ምን ይመስላሉ የሚለውን ኤክስፕሎር እያደረጉ የሚቀጥሉ አሁን እነዚህን ሁሉ እኛ ሊኖረን አይችልም ጊዜ ይጠይቃል አቅም ይጠይቃል እዛ ደረጃ እስክንደርስ ግን የትኞቹ ናቸው አሁኑ ሙሉ ነው የሚያስፈልጉን ብለን ነው የተነሳ ነው ማለት ነው። እና በዋናነት አሁን ላይ የሚያስፈልገን የመሬት መልከታ የቲርሴስ ዋን እና አሁን ይመጥቃል እያሉ የመሬት መልከታ ሳተላይቶች ናቸው ማለት ነው። ሁለተኛ ደረጃ ደግሞ የሚያስፈልገን የኮሚኒኬሽንና ብሮድካስቲንግ ሳተላይት ነው። እሱንም እየሰራንበት ነው። የኮሚኒኬሽንና ብሮድካስት ሳተላይት የሚባለው በብሮድካስት ሚዲያዎች፣ ለኢንተርኔት፣ ለስልክና ለኮሚኒኬሽን አገልግሎት የሚውል ነው። በአሁኑ ሰዓት ሀገሪቱ እነዚህን አገልግሎቶች ከውጭ በመከራየት በሚሊዮን ዶላር የሚገመት ከፍተኛ የውጭ ምንዛሪ ታጣለች ብለዋል። ከኮሚኒኬሽን እና ብሮድካስት ሳተላይት በተጓዳኝ ሁለት የመሬት ምልከታ ሳተላይቶች የሚገነቡ ሲሆን በጥቅሉ በዚህ ዘርፍ የሚደረገው ልማት የህዝባችንን ኑሮ በማሻሻል ገቢውን ከማሳደግ አንጻር ከፍተኛ ሚና ይኖረዋል ስሉ አቶ አብዲሳ ተናግረዋል። ኢቲአር ኤስኤስ ዋን ባለፈው አመት ማለትም ታህሳስ 10 2012 ዓ ምት ነው የኢትዮጵያ የመጀመሪያ ሳተላይት ሆና ወደ ሀዋ የተላከችው ያሉት አቶ አብዲሳ ልክ በአመቱ ሁለተኛ ሳተላይት ለመላክ ታቅዶ ሳይሳካ ቀርቷል ብለዋል። ተይዟል ዛሬ ተይዞ ነበር። ከጠዋቱ አንድ ሰዓት ተኩል እስከ አንድ ሰዓት ከምሰም ሰው ያለ ጊዜ እንደምትመጥቅ እንግዲህ የአየር ሁኔታ ነው። ሶስት ሰዓት እስኪቀረው ድረስ እንደሚመጥቅ እርግጠኛ ነበር። ሁሉ ነገር ተጠናቀቀ ስላለቀ ማለት ነው። ከሶስት ሰዓት በኋላ ታይፎን በመከሰቱ ምክንያት ይሄ ታይፎን ደግሞ ለሚቀጥሉት 48 ሰዓት እንደሚቆይ እዛ አካባቢ ማለት ነው በአንድ ጠቃይ ቦታ ላይ ስለተገለጸ ማንጠቁን ፖስትፖን ተደርጓል ማለት ነው። በስፔስ ሳይንስና ቴክኖሎጂ ዘርፍ አስተዋጽኦ እያበረከቱ ያሉ ወጣትና አንጋፋ ተመራማሪዎች በዕለቱ እውቅና ተሰጥቷቸዋል። ተማሪ ሮቤል በአምላክ እውቅና ከተሰጣቸው መካከል አንዱ ነው። እኔ በጣም ደስ ብሎኛል። ከዚህ በፊትም ልክ እንዳገኘው ሪኮግኒሽን ሪኮግኒሽን ሲባል ደስ ነው። ስሜም ሲጠራ ደስ ይለኛል፣ እና አሁን የደረኩትንም ስራም ለመቀጠል በተሻለም ለመጨመር ሀሳብ አለኝ። ቴክኖሎጂን ከማሳደግ ጎን ለጎን የስራ እድል በመፍጠር ከፍተኛ የሆነ የውጭ ምንዛሬ ማስቀረትና ዘርፉ የራሱ ገቢ ምንጭ ሆኖ የውጭ ምንዛሬ እንዲያስገኝ ለማድረግ ይሰራል ብለዋል። ለአሜሪካ ድምፅ ፀሀይ ዳምጦ ከአዲስ አበባ። ፀሀይ ዳምጦውን እናመሰግናለን። በቀጣዩ ዘገባ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ባለፈው አመት በኮቪድ-19 ምክንያት ሳይመረቁ የቀሩትን ከ1200 በላይ ተማሪዎቹን አስመርቋል። ሙክታር ጀማል ዝርዝሩን ይዘዋል። በሳይንስና ቴክኖሎጂ ዘርፍ ተለይቶ ስልጠና ከሚሰጡ ሁለት የኢትዮጵያ ዩኒቨርሲቲዎች ውስጥ አንዱ የሆነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከኮቪድ-19 ወረርሽኝ ተከትሎ ተቋሙን በመዝጋት ወደ ቤታቸው ሸኝቶ የነበሩ የመጨረሻ ዓመት ተማሪዎቹን ነው ማስመረቁን ያበሰረው። የተማሪዎቹ ቆይታ የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት ባስቀመጡት የኮቪድ-19 መከላከያ መመሪያዎች መሰረት ነው ያሉት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ለሚጉታ ተማሪ ተማሪዎቹ የቀራቸውን የትምህርት መርሃ ግብር አጠናቀው እንዲመረቁ መደረጋቸውን ገልጸዋል። ከዚህ ተመራቂዎች መካከል አንድ ሺ ሁለት መቶ ሀያ ስምንት በመጀመሪያ ዲግሪ እንዲሁም ሁለት ተማሪዎች በፒኤችዲ ይመረቃሉ ከዛሬ ጠቅላላ ተመራቂዎች ተማሪዎች መካከል ሁለት መቶ ሰባ አራት አንድ ነጥብ አንድ በመቶ ተመራቂዎች ሴቶች ናቸው። የተማሪዎች የከፍተኛ ትምህርት እድል ለማስፋትና የሴት መምህራንን ቁጥር ለማሳደግ ዩኒቨርሲቲው በቀየሰው አቅጣጫ መሰረት ከሚመረቁ ተማሪዎች ውስጥ ከፍተኛ ውጤት ያስመዘገቡ ተመራቂዎች የድህረ ምረቃ ትምህርት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲቀጥሉ ነጻ የትምህርት እድል በየዓመቱ ይሰጣቸዋል። በዚሁ መሰረት ለዘንድሮ ተመራቂዎች ለእያንዳንዱ ትምህርት ክፍል ወይም ዲፓርትመንት ሰባት ነፃ የማስተርስ ትምህርት ዕድል አራት ቦታ ለወንዶች፣ ለሴቶች አንድ እስከ አራት ለወጡ ወንዶች ሶስት ቦታ ሴቶች ብቻ የሚወዳደሩበት፣ በአጠቃላይ አንድ መቶ አርባ ምሩቃን ስኮላርሺፕ እንዲሰጣችሁ በዩኒቨርስቲ ሴኔት መወሰኑን ሳበስርላችሁ ለአሜሪካ ድምፅ ሙክታር ጀማልነኝ ከአዳማ። ሙክታርን ለዘገባው እናመሰግናለን። የኤርትራ ኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል ከአሁን ቀደም በሁሉም ክፍላት ሀገርና በአንዳንድ የገጠር አካባቢዎች የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ ከነገ ማክሰኞ ታህሳስ 13 ከጠዋቱ 12 ሰዓት ጀምሮ ተግባራዊ የሚሆን ማናቸውንም እንቅስቃሴ የሚገድብ አስቸኳይ መመሪያ በዛሬው ዕለት አውጥቷል። መመሪያው የግድ አስፈላጊና ሊቋረጡ የማይችሉ እና በሚመለከተው አካል ከተፈቀዱ ሥራዎች በስተቀር በመላ ሀገሪቱ ማንኛውንም እንቅስቃሴ የሚከለክል መሆኑን የተገለጸው መመሪያውን በሚጥስ ሰው ላይ ጥብቅ እርምጃ ይወሰዳል ብሏል። ግብረ ኃይሉ ብርሃነ በረሀ ከአስመራ ተከታዩን ዘገባ አስተላልፎልናል ልዩ ፍቃድ ከተሰጣቸው ተሽከርካሪዎችና የጭነት መኪናዎች በስተቀር የግል መኪኖችና ሌሎች የሰው ማመላለሻ ተሽከርካሪዎች ላይ ሙሉ ክልከላ እንደተደረገ ያመለከተው የኤርትራ ከፍተኛ ግብረ ኃይል ከህብረተሰቡ የዕለት ተዕለት ኑሮ ጋር ትስስር ያላቸው የንግድ ሱቆች እስከ ምሽቱ ሁለት ሰዓት ክፍት ሆነው አገልግሎት እንደሚሰጡ፣ የተቀሩት ሱቆችና ድርጅቶች ግን እንዲዘጉ መወሰኑን ገልጸዋል። የግብርናና የህንፃ አገልግሎት ሰጪና አምራች ድርጅቶች በገጠር የሚገኙ አርሶ አደሮች እና አርብቶ አደሮች እንዲሁም አስፈላጊ በሆኑ የልማት ስራዎች ላይ የተሰማሩ ዜጎች ስራቸውን እንደሚቀጥሉ ያስታወቀው ከፍተኛ ግብር ኃይሉ አስፈላጊ የልማት የአገልግሎትና የደህንነት ስራዎች ውጪ ሁሉም የመንግስት ተቋማት ስራዎቻቸውንና ሲሰጡት የነበረውን አገልግሎት እንዲያቆሙም ከፍተኛ ግብር ኃይሉ አዟል። አስገዳጅ የሆኑ እንደ ሀዘንና የቀብር ስነስርዓት ከአስር በማይበልጡ ሰዎች እንዲፈጸም፣ ሌሎች ማህበራዊ አጋጣሚዎች ግን ለሌላ ጊዜ እንዲራዘሙ መወሰኑን ከፍተኛ ግብር ኃይሉ አስታውቋል። በሁሉም የተፈቀዱ የስራ እንቅስቃሴዎች ተገቢውን አካላዊ መራራቅ፣ ንጽህናን መጠበቅ፣ የአፍና አፍንጫ ጭንብል መጠቀምና ሌሎች በጤና ሚኒስቴር የሚወጡ መመሪያዎችን ተግባራዊ ማድረግ የሁሉም ዜጋ ግዴታ መሆኑን በአጽንዖት ያሳሰበው ከፍተኛ ግብረ ኃይሉ ሁሉም የሚመለከታቸው ተቋማት ሰራተኞችና ተገልጋዮች መመሪያውን በመከተል እንዲንቀሳቀሱ ጥብቅ ትዕዛዝ አስተላልፈዋል። የመመሪያውን ተግባራዊነት ለማረጋገጥም ነፍስ ወከፍ ዜጋና ቤተሰብ ከሚያደርጉት ራስን የመክታት እንቅስቃሴ በተጨማሪ የሪጅኖች አስተዳደሮች፣ ፖሊስና የጸጥታ ኃይል እንዲሁም በየአካባቢው የቆሙ የነዋሪዎች ኮሚቴዎች ጥብቅ ክትትል እንደሚያደርጉ ያስታውቀው የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል መመሪያውን በሚጥሱ ዜጎች ላይ ሕጋዊ እርምጃ እንደሚወሰድም አስጠንቅቋል። በቀጣይ የኮሮና ቫይረስ ሁኔታና ስጋት በጥልቀት እየተገመገመ አስፈላጊው የማላላት እርምጃ እንደሚወሰድም የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይሉ አክሎ አስታውቋል። ከዚህ ጋር በተያያዘ ዜና የኤርትራ ጤና ሚኒስቴር ባለፈው እሁድ ባሰራጨው መረጃ በኤርትራ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 784 መድረሱንና ከነዚህ ውስጥም 580ዎቹ ከህመሙ እንዳገገሙ፣ 174 ዜጎች ደግሞ በሆስፒታል ክትትል እየተደረገላቸው እንደሆነ አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃንን እናመሰግናለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ የመንግስት ሆስፒታሎች ውስጥ የሚሰሩ ሐኪሞች ዛሬ ሰኞ አገር አቀፍ የስራ ማቆም አድማ መጀመራቸው ተሰምቷል። የኮቪድ-19 ህሙማንን እያከምን በቂ የደህንነት ዋስትና የሚሆን ራሳችንን ከቫይረሱ የምንጠብቅበት ቁሳቁስ አልቀረበልንም በማለት አድማ መምታታቸውን ነው የሙያ ማህበራቸው ያስታወቀው። የኬንያ ዶክተሮች፣ የፋርማሲ ባለሙያዎች፣ የጥርስ ሐኪሞች ማህበሩ ትናንት በትዊተር ገጹ ባወጣው መግለጫ ባለፉት ስምንት ወራት ውስጥ ስናሰማ የቆየነው ብሶትና አቤቱታ መፍትሄ አላገኝልንም ብለዋል። የኬንያ መንግስት የጤና ሰራተኞችን ደህንነትና ጤና ችላ ብሏል። የጤና ዋስትና በስራ ላይ ለሚደርስ ጉዳት ካሳ ሚሆን በቂና ጥራት ያለው የራስ መጠበቂያ አላቀረበልንም ሲልም የሀኪሞች ማህበሩ አማረዋል። የዩናይትድ ስቴትስ የተወካዮችና የህግ መወሰኛ ምክር ቤቶች በኮሮና ቫይረስ ምክንያት የኢኮኖሚ ጫና የገጠማቸውን አሜሪካውያን ቤተሰቦችና የንግድ ተቋማት ለመደጎም በሚያስፈልገው 900 ቢሊዮን ዶላር ወጪ ላይ ዛሬ ድምፅ ይሰጣሉ ተብሎ ይጠበቃል። አዳነች ፍስሐዬ ዝርዝር ዘገባውን ይዛ ቀርባለች። የዲሞክራቶችና የሪፐብሊካውያን መሪዎች ምን ያህል ገንዘብ መመደብ አለበት በሚልና ትኩረቱ በሥራ አጥነት ድጎማ ላይ ወይስ የሀገሪቱ ኢኮኖሚን በማንቀሳቀስ ላይ መሆን አለበት በሚሉ የድርድር ነጥቦች ላይ ለሳምንታት ያህል ሲከራከሩ ከቆየ በኋላ ነው የ900 ቢሊዮን ዶላር ድጎማ ለመመደብ የተስማሙት ዩናይትድ ስቴትስ ውስጥ የኮቪድ-19 ወረርሽኝ መዛመት እየበረታ በመሄዱ በቫይረሱ መያዛቸው የተረጋገጠ ሰዎች ቁጥር ከ18 ሚሊዮን በላይ መሆኑ ተገልጿል። በየዕለቱ በቫይረሱ የሚያዙ ሰዎች ብዛት ከ200 ሺህ በላይ እንደሆነ፣ በሞት የተለዩ ሰዎች ብዛት ደግሞ ከ317 ሺህ በላይ መድረሱን የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል አስታውቋል። የሚመደበው ገንዘብ ለአብዛኞቹ ሰዎች የ600 ዶላር ድጎማ መስጠትን እንደሚያካትት፣ በዓመት ከ750 ዶላር በላይ ለሚያገኙት ቀስ በቀስ እየቀረ እንደሚሄድ የሕዝብ ተወካዮችና የሕግ መወሰኛ ምክር ቤት መሪዎች ትላንት አስታውቀዋል። አዲሱ ውሳኔ ኮቪድ-19 ባደረሰው የኢኮኖሚ ጫና ምክንያት ሠራተኞቹን ለማስወጣት የተገደዱት የንግድ ተቋማት ለሰራተኞቻቸው ደመወዝ እንዲከፍሉ የሚያስችላቸው 284 ቢሊዮን ዶላር እንደሚያካትት ታውቋል። ስራ የሌላቸው ሰዎች ለ11 ሳምንታት ያህል በሳምንት 300 ዶላር ያገኛሉ። ለትምህርት ቤቶችና ለዩኒቨርሲቲዎች ደግሞ 82 ቢሊዮን ዶላር ተመድቦላቸዋል። 25 ቢሊዮን ዶላር ለቤት ኪራይ እርዳታ፣ 15 ቢሊዮን ዶላር ለቲያትር ቤቶች፣ 10 ቢሊዮን ዶላር ደግሞ ለመዋዕለ ሕፃናት ረድኤት እንደሚውል ተገልጿል። 4 ቢሊዮን ዶላር ሌሎች አገሮች የኮቪድ-19 ክትባት እንዲያገኙ ለመርዳት ይመደባል። የሕግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል የምክር ቤቱ የውህዳን መሪ ቻክ ሹመር እና የሕግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በየበኩላቸው በአሁኑ ከባድ ሁኔታ ወቅት ይህ የመጀመሪያ ደረጃ መሆኑን፣ ሌላ ተጨማሪ የመድህን ገንዘብ እንደሚመደብ አመላክተዋል። ተመራጩ ፕሬዚደንት ጆ ባይደን የእርዳታ ገንዘብ የሚመደብ መሆኑን ይፋ መደረጉን በመልካም እንደሚቀበሉ በመግለጫ በገለጹበት ወቅት ስራው ገና አላበቃም ብለዋል። አዳነችን ለዘገባዋ እናመሰግናለን። በሌላ ዜና በዩናይትድ ስቴትስ ሁለተኛውን የኮቪድ-19 ክትባት በዛሬ እለት ለመጀመር ዝግጅቱ በተደረገበት በአሁኑ ወቅት የፌዴራሉ መንግስት የጤና ባለስልጣናት ክትባቱን ማን በቅድሚያ መከተብ እንዳለበት አዲስ መመሪያ አውጥተዋል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የምክክር ኮሚቴ እድሜያቸው ሰባ አምስት ና ከሰባ አምስት በላይ የሆኑ አረጋውያን አሜሪካውያንና ግንባር ቀደም ሰራተኞች በሚለው ስር የተካተቱ ሰራተኞች ክትባቱን እንዲያገኙ ትናንት አስራ ሶስት ለአንድ በሆነ የድምጽ ብልጫ ውሳኔ ሰጥቷል። ሲዲሲ አማካሪ ኮሚቴ ይህንን መመሪያ ያወጣው በዩናይትድ ስቴትስ የመድኃኒት ኩባንያ ሞደርናና በብሔራዊ የጤና ተቋማት የተቀመመውን ስድስት ሚሊዮን ክትባት የጫኑ በመቶች የተቆጠሩ የጭነት መኪናዎች በሀገሪቱ ዙሪያ መሰማራት በጀመሩበት በአሁኑ ወቅት ነው። ይህ በእንዲህ እንዳለ ተመራጩ ፕሬዚደንት ጆ ባይደን እና ባለቤታቸው ጂል ባይደን ዛሬ በቴሌቪዥን እየታዩ ፋይዘር ሰራሹን የኮቪድ-19 ክትባት ይወስዳሉ ተብሎ እየተጠበቀ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ሰኞ ታህሳስ 12 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሐዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆነው የሚል ስጋት አለኝ አይ፣ ክትባት ተገኝቷል፣ በቃ ኑ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያዎቹ የጤና ባለሙያዎች መሀል አንዱ ኮሎራዶ ክፍለ ግዛት ውስጥ በሚገኝ ሆስፒታል ውስጥ ሕሙማንን የማማከር አገልግሎት የሚሰጡት ኢታና ጨመዳ ዲሳሳ ናቸው። ሙሉ ዝግጅቱን በሁለተኛው አጋማሽ ስርጭታችን ይዘናል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። የኢትዮጵያ መንግስት ትግራይ ክልል ውስጥ ያካሄደው ወታደራዊ ዘመቻ ህጋዊ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማድ ተናገሩ። የአገሪቱን አንድነትና መረጋጋት እንዲሁም መንግስታዊ ስርአቷን ለማስጠበቅ የተወሰደ ቆራጥ እርምጃ ነው ብለዋል ሊቀመንበሩ በኢጋድ መሪዎች ስብሰባ ላይ ዛሬ ሲናገሩ። የህብረቱ ሊቀመንበር ያሰሙትን ቃል እንደ ዲፕሎማሲያዊ ድል ይቆጠራል ያለው የኢትዮጵያ መንግስት የአፍሪካ ህብረትም ሆነ የኢጋድ አቋም የአባል አገራቱ አቋም መሆኑን ጠቅሷል። በሌላም በኩል የኢትዮጵያና የሱዳን የጋራ ድንበር ኮሚሽን ስብሰባ ሰሞኑን በሁለቱ አገሮች አዋሳኝ አካባቢዎች በተከሰተ ግጭት ዙሪያ እንደሚነጋገር ተገልጸዋል። እስክንድር ፍሬው ነው ያጠናቅረው። በጅቡቲ የተካሄደው 38ኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ስብሰባ በወቅታዊ ጉዳዮች ላይ የተተኮረበት ነው። የኢትዮጵያ ወቅታዊ ሁኔታም እንደዚሁ ከአጀንዳዎቹ አንዱ ሆኖ ተነስቷል። መንግስት በትግራይ ክልል ያካሄደውን ወታደራዊ ዘመቻ በቅርበት ሲከታተል የቆየው የአፍሪካ የአፍሪካ ህብረት ኮሚሽን አቋምም በዚህ ስብሰባ መክፈቻ ላይ ግልጽ ተደርጓል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ህጋዊ ሲሉ ነው የኢትዮጵያን ፌዴራል መንግስት እርምጃ የገለጹት። በኢትዮጵያ የፌዴራል መንግስቱ የአገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቱን ለመጠበቅ ቆራጥ እርምጃዎችን ወስዷል። ይህ ለየትኛውም አገር ህጋዊ ነው። የአፍሪካ ህብረት በትግራይ ክልል በተካሄደው ወታደራዊ ዘመቻ ላይ ያንጸባረቀው አቋም ጦርነቱ እንደተጀመረ አካባቢ ከታየው የተለየ ነው። ያኔ ፌዴራል መንግስቱንና የህዋት መሪዎችን የማደራደር ሚና ለመጫወት አስቦ እንደነበር ይታወሳል። አሁን በይፋ የተገለጸው የህብረቱ ኮሚሽን አቋም ከቀድሞው የተለየና ይበልጥ ተጨባጭ መሆኑን በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ ይናገራሉ። አሁንም የአፍሪካ ህብረት ኮሚሽን ሊቀመንበር ይህንን አቋም ለውጥ ያሳዩት ሁኔታዎች እየጠናቀቁ ባሉበት ሁኔታ ነው። ከመጀመሪያው አንዳንድ ችግሮችን ለማስወገድ ያሰቡ መስለው ይታዩኛል። አንዳንዶቹ ዝም ብለው በደፈናው ምን ተፈጠረ ማነው ችግር ያደረሰው የሚለውን ሳይመረምሩ ዝም ብለው በደፈናው ተዘራዘሩ ሰሙ። አሁን የወሰዱት አቋም ተጨባጩ ሁኔታ የሚገልጽ ነው። የኢትዮጵያ መንግስት በበኩሉ የአፍሪካ ህብረትና የኢጋድ አቋም የአባላቱን ሀሳብ የሚያንጸባርቅ መሆኑን የገለጸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይሄንኑ ያብራሩት አሁን ብቻም አይደለም። ቀደም ሲልም በነዚህ የኢጋድ አባል ሀገሮች ጉብኝቶችና ውይይቶች ተካሂደዋል። ከመሪዎቹ ጋር በመንግስት ከፍተኛ አካላት በዛን ሰዓት የሚያሳዩት አቋም አሁን በጋራ በዚህ በሰሞኑ ኢጋድ ስብሰባ ላይ ካሳዩት ጋር ተመሳሳይ ነው። ኤግዛክትሊ ሙሳ ፋቂ ካሉት ጋር የሚስማማ አንድ አይነት ፖዚሽን ነው የነበራቸው ማለት ነው እና ስለዚህ ይህንን እንደ ትልቅ ዲፕሎማቲክ ስኬት ነው የምናየው። የሕግ በላይነትን ለማስከበር ኢትዮጵያ የተጫወተችው ዲፕሎማቲክ እንቅስቃሴ አጋዥ ነበር ማለት ነው። የጅቡቲው የኢጋድ አባል ሀገራት መሪዎች ስብሰባ የተካሄደው በኢትዮጵያና በሱዳን የጸጥታ ኃይሎች መካከል በተፈጠረው የድንበር ግጭት ማግስት ነው። አጋጣሚውን በመጠቀም የተገናኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የሱዳን አቻቸው አብደላ ሀምዶክ በግጭቱ ዙሪያ መወያየታቸውን አምባሳደር ዲና ሙፍቲ ተናግረዋል። የመፍትሄ አቅጣጫ ማስቀመጣቸውንም ገልጸዋል። እነዚህ በድንበር አካባቢ የተፈጠሩ ነገሮች በተለይ በሱዳን መንግስት አመራር ፍላጎት ሳይሆን በታችኛው እርከን የተፈጸመ መሆኑን ነው ይህን ነገር የምንመለከተው እና ከዚህ አንጻር ይሄ ነገር እንዳይደገም ዘላቂ የሆነ መፍትሄ እንዲያገኝ የሚል አቅጣጫ የያዘ ውይይት ነው ያደረጉት። ይህም ውይይት ይሳካ ነው ለነገሩ፣ ችግሩ ኢንሲደንቱ አንቆሟል። አንድ ጊዜ የሆነ ኢንሲደንት ነው የዘለቀም አይደለም። የሁለቱ ሀገሮች ግንኙነት አያንጸባርቅም። የሁለቱ ሀገሮች ግንኙነት ቁመና አይመጥንም ማለት ነው። ቆሟል፣ ሲሉ ግን አምባሳደር አሁን አንዳንድ ወገኖች የሚያሰራጯቸው መረጃዎች አሁንም የሱዳን ጦር በኢትዮጵያ ግዛት ውስጥ ይገኛል የሚሉ መረጃዎች የሚያሰራጩ አሉ እና ግጭቱ ነው የቆመው ወይስ በትክክል ነገሮች ወደ ነበሩበት ተመልሰዋል? ቤዚካሊ፣ ነገሮቹ ሙሉ በሙሉ ወደ ነበሩበት መመለስ አለባቸው። ግጭቱ የለም አሁን። ነገር ግን አሁንም እዚህ ላይ እስክንድር፣ ይህንን ኢንሲደንት ተጠቅመው የራሳቸውን አጀንዳ ለሱዳን ህዝብና መንግስት ጥቅም ሳይሆን ለኢትዮጵያ ህዝብና ጥቅም ሳይሆን ለራሳቸው አጀንዳ መጠቀም የሚፈልጉ ወገኖች አሉ። ይህን አቋማቸውን በሚዲያም ያጋግሉታል። እዚህ ከጎረቤት አካባቢ እየሄዱ ኢትዮጵያና ጎረቤት አገሮች መካከል ልዩነት እንዲፈጠር የሚገፉ የሚሸሩ ወገኖች እንዳሉ መካድ የለበትም። ይህም ይስተዋላል፣ የሚታወቃል። በእኛ በኩል ዞሮ ዞሮ ግን የእቅዳቸው በአሁኑ ሰዓት የተሳካ አይደለም፣ ልሳካም አይችልም። ምክንያቱም የሱዳንና ኢትዮጵያ እርስ በርስ ይፈላለጋሉ። በጋራ ነው የሚጠቀሙት፣ በትብብር ነው የሚጠቀሙት፣ በሰላም ነው የሚጠቀሙት። ይህን አቋምን ነው ሁለቱም መሪዎች በአሁኑ ሰዓት ያንጸባረቁት ማለት ነው በውይይት ላይ በሁለቱ መሪዎች ውይይት በተቀመጠው አቅጣጫ መሰረትም የሀገራቱ የጋራ የድንበር ኮሚሽን ስብሰባ ሰሞኑን እንደሚካሄድ ቃል አቀባዩ ጠቅሰዋል። በዝከል የድንበር ኮሚሽን ስብሰባ ሁልጊዜም ያለ ነው። በድንበር ጉዳዮች ላይ ሁልጊዜም ይነጋገራል። የጋራ ኮሚሽኖች ሌሎችም አሉ። የትብብር ማለት የተለያየ ሴክተር መስሪያ ቤቶች ያሉበት ይሄ ዞሮ ዞሮ አሁን ባለው ሁኔታ ላይ ሊነጋገር የሚችል የድንበሩንም ጉዳይ አንስቶ የሚነጋገር አካል ነው የሚሆነው። ዞሮ ዞሮ ዋናው መቼ ነው የሚካሄደው? መቼ ነው የሚካሄደው? አምባሳደር መጀመር ይሄኛው ወልቀኑ አልተቆረጠም፣ ግን ኔክስት ዊክ ዚስ ዊክ ሆፕፉሊ ወደዛ የሚካሄድበት ብሎ አለ። ዋናው ነገር ምንድን ነው? እኛ ከዚህ ትሩፋቱ በሰላም ልዩነቶችን የመፍታት አቅጣጫ መከተላችን ነው፣ በዲፕሎማቲክ መንገድ ከኮንፍሮንቴሽን ወጣ ያለ የሌሎችን ስውር አጀንዳ የማስፈጸም ነገር እንዳይኖር የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገራት መሪዎች በሌሎች የአካባቢው የጸጥታ ጉዳዮች ላይም ተነጋግረዋል። ስብሰባቸውንም አጠናቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በመቶ ሺዎች የሚገመቱ የዋጃ ጥሙጋ አካባቢ ነዋሪዎች የለደራሽ ምግብ እርዳታ እንደሚያስፈልጋቸው በአካባቢው የተቋቋመው ጊዜያዊ አስተዳደር አስታወቀ። ጊዜያዊ አስተዳደሩ ካለው የተረጂ ቁጥር አንጻር መድረስ የተቻለው ከ45 ሺህ የማይበልጡትን መሆኑም ተመልክቷል። መስፍን አድራጌ ከስፍራው ያጠናቅረው ዘገባ ዝርዝሩን ይዟል። ራያላ ማጣ መሬት ዘንድሮ ምርታማነት ርቆታል ሲሉ የአካባቢው ነዋሪዎች ይናገራሉ። አርሶ አደሩ የሰበሰበው ማሳ፣ የወቃው እህል፣ የከተተው ምርት አለመኖሩ ደግሞ የዕለት ደራሽ ምግብ እርዳታ እንዲጠብቅ አስገድዶታል። በጥሙጋ ጋር እርዳታ ጣቢያ የምግብ እርዳታ ለመቀበል ከመሰሎቻቸው ጋር ተሰባስበው ያገኟቸው ና በባቦኮር ማቀበሌ የሚኖሩት ወይዘሮ የንጉሳ አስማረ ያንበጣው መከሰት የጦርነቱን መቀስቀስ የመንግሥትን እጅ እንድንመለከት አድርጎናል ይላሉ። አንበጣ ከጀመርና አንስቶ Sesasa pasangan yang membuat kau ngersha. አንድም ከሽከሽ አለመገኘቱን አገር ያውቃል፣ ሕዝብ ያውቃል። አንበጣው ተከትሎ ደግሞ ጦርነቱ እኛ ደግሞ ሸሽተን የሰውነታችንን ልጆቻችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተነ ከቤት ያለን ንብረት ብንመለስ አላገኘነውም። ተፈናቅለናል። ቀርቶ ለሰው እና ሀብት ራሱ የሚበላው አጥቷል። መንግስት በህወሀት ላይ ወሰድኩት ባለው ህግን የማስከበር ወታደራዊ እርምጃ ስጋት ውስጥ የወደቁት ወይዘሮ የንጉስ የትዳር አጋራቸውን አስከትለው ስድስት ልጆቻቸውን ይዘው ጠጋታ ቦታ ወደሚባለው አካባቢ ሲ ሲሰደዱ የያዙት ንብረት የቋጠሩት ስንቅ አልነበረም። ጠጋታ ቦታ ተፈናቅለን ሄርነ ገንዘብ እንዳንነዳ የሰውም ዛሬ አንቀጽ ነው። እንኳን ገንዘብ አስከትለን ለሰውም ለመጠጋት የሰው ፊት እሳት ነው። ዝም ብለን ጨርቃችንን አንጠልጠለና ልጆቻችንን ጎተን ሄርነ ገንዘብ የሚሉት እንስሳ ማለት ነው። እንሰሳታው እንሰሳትን ቤት በሞላ ንብረትን እቃም ልበለው እህል መጀመሪያ የተወቃያቸው የለትራትም አልያዝንም ጨርሰን እና አሁን ደግሞ አንበጣ ቀድም ደግሞ ጦርነቱ ሲመጣ በጣም ችግር አደርሶብናል። ደርሰው ሲመለሱ እንዴት ነው ያገኙት ሰው የሚፈ ሰውነታቸው ሲያጣ እየበጠሱ እኔ ጅቢም ሲብላቸው አሻማሪ ሲሄዱ ብንመጣ አላገኘናቸው ሁሉም ባዶን አገኘ ናቸው። እና አሁን ደግሞ ያችኑ አንድ ጣሳ ማገኘነ ሁለት ጣሳ ማገኘነ ችኑ እየቆረጠመ ነው እንጃለ ነው። መሬቱ በሙሉ እህል የምትባል የለንም። የአስራ አንድ ቤተሰብ አስተዳዳሪ ነኝ የሚሉት አርሶ አደር አብርሃም ወልዳንባይም ጦርነቱ ሊቀሰቀስ ሰሞን አካባቢውን ሲያስተዳድር የነበረው ህወሓት ወጣቱን ልዩ ኃይል ሆኖ እንዲያገለግል ስለወሰደው ከንበጣ የተረፈውን ሰብል መሰብሰብ የሚችል ጉልበት አልነበረም ይላሉ የቀሩት የእድሜ ባለጸጋ አዛውንቶች፣ አቅመ ደካሞች፣ በቤት ስራ የተጠመዱ እናቶችና ህጻናት መሆናቸውን በማስታወስ አንበጣ መጣብና አንበጣው ከቦነ ያለ ደግሞ እንደገና ወጣቱን መልምለው ወደ ልዩ ሀይል ብሎ ወደ ጦርነት ሲያስገቡት ተከበበ፣ ቦታችን ተከበበ። ተኩስ አንዳንድ ለው ተኩስ ጀመር ግን ጥሎ ሸሻ። ህዝቡ ጥሎ ሲሸሽ ያን ያለው ያረባ የነበረው አዝመራ ስንጎ ተወሮ ነው የቀረው። ወርቆ ነው የቀረ። ተራራ ተራራ ሄደው ወጣቱን ይዘው ተሄዱ። ወጣቱ ይዘው ሸሹ። ያው የተመለሰ እየተመለሰ የተንጠባጠበ ያመለጠው መጣ እንጂ እንኞቹ ጦር ባይደርስ የአማራው ጦር ባይደርስ ጭራሽ የሰው ዝህርን አይገኝም ነበረ። አዲስ የተቋቋመው የዋጃ ጥሙጋ ወረዳ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሙልጌታ አስማማው የችግሩን ውስብስብነትና በህዝቡ ላይ ያሳደረውን ስነልቦና ጫና ይጠቅሳሉ። ከአንበጣ ስንጀምር አንበጣ የአካባቢ በጣም አጥቅቷል። ስፔሻሊ እህሉ መጀመሪያ አካባቢ ወደ ፍሬ ሊያፈራ አካባቢ ዝናብ አቋርጦት ነበረ። ያን ያቋረጠው ትንሽ ይዞ የያዘው ለራሱ አንበጣ መቷ በልቶታል። ይህ ሳይበቃ ደግሞ በዚህ በጦርነቱ ምክንያት የተለያዩ ህብረተሰቦ ቤተሰቦቻችን ወደ ተለያየ ቦታ ተፈናቅሏል። ሲፈናቀለም የከመረው ጤፍና ማሽላ በእንስሳዎች ተበልቷል። እንዲሁም ደግሞ በጦርነቱ ተቃጥሏል። የተቃጥላለ ማለት ነው። ይህ ሁሉ ተዳምሮ አሁን ህብረተሰባችን ውድቀት ላይ ነው ያለው። በወረዳው አስራ አምስት ቀበሌዎች መኖራቸውን ያመለክቱት ኃላፊው ከየቀበሌዎቹ የደሃ ዳሃ ተብለው ሁለት ተመረጡት ከፌዴራል መንግስት የተገኘውን የስንዴ እርዳታ በማከፋፈል ላይ መሆናቸውን ተናግረዋል። በሰዓቱም ብዙም ረጃ አልነበረ ምክንያቱም ጦርነት ስለነበረ። አሁን ግን ፌዴራል አደጋ መከላከል ለአንድ ቀበሌ ሶስት ሶስት ሺ እንረዳለን ብሎ በሰጠን ኮታ መሰረት ጀምረነን አሁን እንደምታዩት ይሄ ነው። ግን ህብረተሰባችን በአንድ ቀበሌ እስከ አስራ አምስት ሺ ህዝብ ከዛ በላይ ነው ነዋሪ ያለው ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን ሶስት ሺ ኮታ ሰጥቶናል። ያን ሶስት ሺ ኮታ የድሃ ድሃን ነው እየሰጠን ያለ ነው ማለት ነው። ይሁን እንጂ ሰባትና ከዚያ በላይ ቤተሰብ ላላቸው ተረጂዎች የሚሰፈረው ከሰላሳ ኪሎ የማይበልጥ ስንዴ ለዕለት ቢረባ ቀናት እንደማያዘልቅ የጊዜያዊ አስተዳደሩ ተወካይም ተረጆቹም ይገልጻሉ። እርዳታችነ ከፍ ይበልልን። መንግስት ወደኛ ፊቱን ያዙርልን። ዛሬ እንኳን ለል የምንሰጠው ለከብት የምንበትነው ቁማጭ አገዳም የለ ነው። ሰው ደግሞ ያለ ከብት ያለ እንስሳት ሰው መቆም አይችልም። ለቋሚ ለአመት ቀርቶ ለአንድ ቀን እርዳታ ለአንድ ቀን እራት አትሆንም። ያሁኑ እርዳታ እና እርዳታችነ ሰፋ እንድልልነ መንግስት ካገኘነ እናት አባት ነው መንግስት እና በጣም ችግር ነው የደረሰብን ነው። በጣቢያ ደረጃ ወይም በቀበሌ ደረጃ ስናየው እስከ 15 ሺህ ህዝብ ነው ያለን መዝገብ የሚገባው ማለት ነው ግን ያለው የኮታ ማነስ አንጻር ግን ሶስት ሺ ነው። ቢያንስ አስራ ሁለት ሺ ውስጥ አልተረዳም ማለት ነው አልተዳረሰም። ስለዚህ ምናልባት የመንግስት መንግስት ለወደፊት ያግዘናል የሚል እምነት አለን። መረዳት አለበት። አንድ ምክር ይሻላል ተብሎ የሚያዝ ነገር የለውም። ተመናችን አብሮ ነው፣ እርሻው አካባቢ አብሮ ነው። የተለየ በጎን እርሻ የለን። በጎን ተበልቶ በጎን የተረፈን ነገር የለም። እህል እየጀመረ ያለ ጤፍ አጭዳ ሳይጀምር ማንበጣ የገባብን ነው። ወደ እህልነት ገና ይችን አጭደን ይችን ወቅተን ይችን አሽተን ደራሽወት እያልነን ማንበጣ ምንም አድርጎ የበላብን ነው። ዛሬ የመጣን ነገርን አላሰብነው። ተፈናቅላችሁ ከሜዳችሁ በፊት እቤታችሁ ያስቀመጣችሁትን እህልስ ምን ወሰደው? እኛ ምን አውቀ ነው የወሰደብን ነው፣ እኛ ምን አውቀ ነው። ዝሮ ዝሮ ቤታችን ነው፣ ባዶ ነው የተገኘው። ገንዘቦቻችን ገመድና ብረት ትኩረትና እንጨት እንጅል አላገኘ ነው። በሰብአዊ ድጋፍ ለመሳተፍ የሚፈልጉ አካላት ካሉ አካባቢው ፍጹም ሰላማዊ መሆኑን አቶ ሙልጌታ ጠቁመዋል። በጥሙጋ ጋ እርዳታ ጣቢያ የዕለት እርዳታ ለመቀበል ከተሰባሰቡት አብዛኞቹ እናቶች ሲሆኑ ጉልበታቸው የደከመ አዛውንቶችና ለስራ ያልደረሱ ሕጻናትም ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ ነኝ ካላማጣ። በማይካድራ ከተማ ቁጥራቸው ከስድስት መቶ እስከ አንድ ሺህ እንደሚደርስ የተነገሩ በጅምላ የተገደሉ የከተማይቱ ነዋሪዎችን እየዘከረች መሆኗን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። በትላንትናው ዕለት የተካሄደውን የጸሎተ ፍትሐት ስነ ስርአት ተከትሎም አስከሬናቸው ተሰባስቦ በስፍራው በሚገኝ የመቃብር ቦታ እንዲያርፍ መደረጉንና በከተማይቱ ለሚሰራ መታሰቢያ ሐውልት መሰረተ ድንጋይ መቀመጡን ጠቅሶ በስፍራው የሚገኝ ዘጋቢያችን ዮናታን ዘብዴዎስ ተከታዩን አድርሶናል። በማይካ ድራ ከተማ ጥቅምት 30 2013 ዓ.ም በአንድ ሌሊት ከ600 በላይ ሲቪሎች ጭካኔ በተሞላበት ሁኔታ በጅምላ መገደላቸውን አምነስቲ ኢንተርናሽናል እና የኢትዮጵያ ሰብዓዊ መብት ኮሚሽን ባወጡት የመጀመሪያ ሪፖርታቸው መግለጣቸው ይታወቃል። የሀገር መከላከያ ሰራዊት የአማራ ልዩ ኃይልና ምንሻ የማይካድራን የጸጥታ ችግር ቢቆጣጠሩም በማንነታቸው የተነሳ በግፍ በየሜዳው ተገደሉ የተባሉ ሲቪሎች አስክሬን በጅምላ ተገለው በተገኙበት አፈር ተመልሶባቸው መቆየቱን የከተማ ነዋሪዎች ተናግሯል። ሰሞኑን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ስፍራው ቢላከቻቸው ከ120 በላይ ልቃውንትና ካህናት አስክሬኖቻቸውን አስለቅመው በከተማው በሚገኘው አቡነ አረጋዊ ቤተክርስቲያን ቀብራቸዋለች ጸሎተ ፍትሐትና ቡራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስፍራው ተገኝታ እነዚህ ዜጎች አስከሬን በክብር ማስቀበራቸውን ተከትሎ በስፍራው የተገኙ የከተማው ነዋሪዎች በአቡነ አረጋዊ ቤተ ክርስቲያን ቅጥር ግቢ ውስጥ በመገኘት ሐዘናቸውን ገልጸዋል። ቤተሰቦቻቸውም የተገደሉባቸውም በዚሁ አገኘን ባሉት እድል ፍትሐት ተደርጎላቸው እርማቸውን በማውጣት ላይ መሆናቸውን ነግሮኛል። ባላቸው የተገደለባቸው ወይዘሮ ሀገሬ ሞገስ ከእነዚህ መካከል አንዱ ሲሆኑ ሀዘኑ ከውስጣቸው መውጣት አለመቻሉን ገልጸዋል። ተስፋ ጨልሞብኛል፣ ጨልሞብኛል ገብተኛለ መሆነውንም አላውቀውም። ልጃቸው የአባቷን መምጣት የተጠባበቀች መሆኗን የነገሩን ሌላ የከተማዋ ነዋሪ ለሞተባቸው ባላቸው ጸሎተ ፍትሐት ተደርጎ በመዘከሩ ቅልል ብላቸውም የውሎ አዳር ውል እንደጠፋባቸው ከመናገራቸው በሳግ የታጀበ ልቅሶ ይቀድማቸዋል። ልጄን ምን ላድርጋት? ምላሉ ማሰባቅተኛል ወንድም አለም ወንድም ጎነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማዕከላዊ ጎንደር ሀይማኖት አባቶች መካከል አንዱ የሆኑት ቀሲስ አወቀ ትእዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማይካድራ ከተማ የተገኘችበትንም ዓላማ ተናግረዋል። በግፍ ለተጨፈጨፉ ወገኖቻችን ጸለብታቶ ለማድረግ ከጎንደር የአብነት መምህራን፣ የሀገር ተወካዮች ገዳማትና የአድባራት አለቃዎች እንዲሁም ካህናት ዲያቆናት፣ በመወከል እዚህ የምታዩት ሊቃውንት ለጸሎተ ፍታት አብረን ለመሳተፍ ሀዘናችንም ለመግለጽ። ጠቅላላ ሰው ይሞታል። የአሁኑ አሟሟት ግን ግፍ የተጨመረበት ሕጻናትም ሴቶችም ወንዶችም ባላሰቡበት በሀገራቸው ማለት የተጨፈጨፉበት ስለሆነ ከሌላው ሀዘን ከሌላው ልቅሶ ከሌላው ሞት ለየት ያደርገዋል። ለዚህ ነው ለየት ስላደረገው ነው። ሊቃውንቱ በረሃ ያውቁትም አቅጣጫውም አያውቁትም። በጎንደር ከተማ የሚኖሩ እንዳልኳቸው ሊቃውንቱ በሙሉ ከዚህ ለጤናቸው ለህልውናቸው ሳይሰጉ ጸጥታውን ሳይበግራቸው ይኸው ለሁለት ቀን ተጉዘው በማይካራ ቅዱስ አሁን አረጋዊ ይኸው እንደምታዩት መዋሴቱ ሥርዓተ ቅዳሴው እየተደረሰ ይገኛል ማለት ነው። ፍታት ታደረጉ ነው መጣችሁት? አዎ። ትልቁ መሰረቱ ፍታት ነው። የአርባ ቀን መታሰቢያቸው እኛ ከሞቱ ጀምረን መንሳተሙታን ይማር እያለ ጎንደር አርባ አድባራት ሲፈታ ነው የቆየ። ግን ከተጨፈጨፉበት አጽማቸው ካለበት ከተቻለ በየበረሃው ያለው አጽም ለመሰብሰብ፣ ካልተቻለ ደግሞ በአጤ ቤተክርስቲያን ዙሪያ የተቀበሉትን የአርባ ቀን መታሰቢያ አድርጎ ለመሄድ ነው። መሰረቱ ይህ ነው። ሌላው ያለውን ህዝብ እንዲጽናና እንዳይደናገጥ ያለው ተረጋግቶ እግዚአብሔርን ያመጣው መአት በጸሎት ለመመለስ በአንድነቱንን ሀገራችንን ደንበራችንን ለመጠበቅ ከእግዚአብሔር በታች ከሰራዊታችን ከልዩ ኃይላችን ከመኖሾቻችን በመሆን ይቺ ሀገር ወደ ሀገርነቷ እንድትቀጥል ሰው በሀገሩ ሰላም ተኝቶ እንዲነሳ፣ በሰላም ሰርቶ እንዲገባ በጸሎትም ለመጠየቅ ከስስ አወቀ ትእዛዙ ጸሎተ ፌታ ተደረገላቸው። ከ600 እስከ አንድ ሺህ ለሚደርሱ በግፍ ተገደሉ ላሏቸው ንጹሐን መሆኑንም ተናግሯል። ሰረቋ ነው የተጀመረ ጸሎቱ፣ ከሰረቋ ዳንሻ፣ ከዳንሻ ሁሟራ ማርያም ያው ጸሎተ ፍታት አድርገናል። አሁን ዛሬ የመጨረሻችን ጸሎተ ፍታት ነው። እኛ አሁን ከዛሬ አርባ ቀን በፊት የሞቱት ነው እየፈታ ነው ያለ። በስፍራው የተገኙ የሃይማኖት አባቶች የከተማዊ ነዋሪዎች ከገቡበት መራራ ሀዘን እንዲወጡ ጸሎት ያደረጉላቸው ሲሆን እንዲጽናኑም ጠይቋቸዋል። ከእንግዲህ በኋላ ማልቀስ አያስፈልግም። እግዚአብሔር ሀዘኑን የሀዘን ዳርቻ ያደርገው የሞቱትን እሳቸውን ገነት መንግስተ ሰማያት ያውርስልን። ሀገራችን ሰላም ያድርግልን። በጅምላል የተገደሉ ስብሎችም ማስታወሻ ይሆን ዘንድ በማይካድራ ከተማ የመታሰቢያ ሐውልት መስረተ ድንጋይ በልቃውንቱ ተቀምጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ጎንደር። ዓለም አቀፍ የስደተኛ መርጃ ተቋማት በሱዳን የሚገኙ ኢትዮጵያውያን ስደተኞችን ለመርዳት የአስቸኳይ ጊዜ ድጋፍ በማሰባሰብ ላይ ናቸው። ስደተኞቹም በተገቢ ሁኔታ ለማገዝም ከ150 ሚሊዮን ዶላር በላይ እንደሚያስፈልገው የተባበሩት መንግሥታት ድርጅት ይፋ አድርጓል። በሱዳን የኢትዮጵያውያን ስደተኞች ልጆች የሆኑት ትውልደ ሱዳናዊ ኢትዮጵያውያን የኢትዮጵያን ወጣቶች ስደተኞች ማህበር የተባለው ድርጅት በሱዳን ሀበሻትና ኡምኩራብ ካምፕ ለሚገኙ ኢትዮጵያውያን ምግብ፣ ልብስና ሌሎች ቁሳቁሶችን በማሰባሰብ ለመርዳት ጥረት በማድረግ ላይ መሆናቸውን ጠቅሳ የደንገረመው ከቡድኑ ሰብሳቢዎች መካከል አንዱ የሆነውን ተሾመ ኪሮስን አነጋግራ ተከታዩን አቀናብራለች። ላለፈው ግማሽ ምዕተ ዓመት ያህል ኢትዮጵያውያን በተለያየ ጊዜ የሀገራቸውን ስርዓት በመቃወም አልያም ግጭትና ጦርነትን ሽሽት ወደ ጎረቤት ሀገራት ሸሽተዋል። በዋናነት ኢትዮጵያውያን ስደተኞችን በመቀበል የምትታወቀው ሀገር ሱዳን ስትሆን አሁንም ድረስ ለኢትዮጵያውያን ስደተኞች በሯን ክፍት አድርጋለች። ከሰላሳና ከአርባ ዓመታት በፊት ወደ ሱዳን ሸሽተው በተለያየ ምክንያት እዛው ለመቅረት የተገደዱ ስደተኞች የወለደዋቸው ልጆች ታዲያ በሱዳን አድገው የሁለት ሀገር ሰው በመሆን እንደ ስደተኛ መብታቸው ተከብሮ ሰርቶ ለመብላት የዜግነት ጥያቄ እንዲከበርላቸው የኢትዮጵያውያን ወጣቶች የስደተኞች ማህበር በሱዳን የሚል በመመስረት ጥያቄያቸውን ማቅረብ ከጀመሩ ሰነባብተዋል። እነዚህ ወጣቶች ከስድስት ሳምንታት ወዲህ ከትግራይ ክልል ወደ ሱዳን ለገቡ ኢትዮጵያውያን ስደተኞችም የአስቸኳይ ጊዜ የሰብአዊ ድጋፍ ለመለገስ የድጋፍ ማሰባሰቢያ ካዘጋጁ በኋላ ወደ ካሳላ ካምፕ አቅንተው እንደነበረ ተሾመ ኪሮስ ይገልጻል። ሀገራችን የተፈጠረው ጦርነት ትንሽ የእኛን ጉዳይ ወደ ኋላ አጎትተን እስኪ እዛ ያሉት የተራቦት ወንድሞቻችንም እንደረስ በሚለው ተነሳሳን። እያንዳንዱ ሰው ምንም አይነት ፖለቲካል ነክ ያልሆነ ስራ ነው የምንሰራው። ሰዎቹን ለእያሰባሰብን በልብስም ሆነ ቤት ለቤት ማለት ነው ህብረተሰቡን፣ ከሱዳኑም ከአንዳንድ ኤርትራውያን ዘዶች የሚመልቁ እንዳደኞች አገዙና በነበሩ ወደ ሀሻባ የሚባለው የስደተኞች ካምፕ ላይ ደርሰን፣ ያው ለወገኑ ደርሰናል። ያው ልብስም ሆነ የሴትም የህፃንም የወንድም ማለት ነው የምግብ አይነት ልክ እንደ ዱቄት፣ ዘይት፣ ሳሙና በኮሮና ምናምን ይህንን ይዘን ማንኛውም ሰው ህብረተሰቡ ነው የሚሰጠን። እኛ ለእያንዳንዱ ሰው በተቻለ መጠን ያው ዛህዳን ራሳችን ያከፋፍል ነው። ህዝብ በጣም ችግር በችግር ላይ ስላለ ኮንትሮል ማድረግ አልቻለም። ለሁሉም ባይደርስም ያስፈልጋቸዋል ለምንለው ሰዎች በከፊሉ ደርሰናል። ተሾመ በሀሸባት ያዩት የስደተኞች አኗኗር እጅግ አሰቃቂ መሆኑንም ነው የሚናገረው ቦታው በጣም ሀርድ ነው። ጫካ ነው። ጫካ ሆኖ ግን ቤቱ ኤሌክትሪክ የለውም። ላዩ ላይ እየፈረሰ ነው። እንትን አዳለጡ እንትን አይደለም፣ ኮንፈርተብል አይደለም። በአጠቃላይ ሌላው ወይም የታመሙትን እየዞርን የተቻለ መጠን ደርሰናል። የዚያን ጊዜ እኛ በገባንበት እዛ የተወለን ልጅ አይተናል፣ አግኝተናል። በሄድንበት ጊዜ ወርልስቴድ ፕሮግራም እና ቀይ መስቀል ነው ይባለት እነሱም እዚያው አገኝተናቸዋል። በተሻለ መጠን ከእነሱ ጋር እንዲስከስ አድርግ ነበር ነ ወሊውስክ ፕሮግራም ማሽላ አቅርቦ ነበር። እና ጥሬ ነው የተፈጨ አይደለም የቀረቡት። እንግዲህ ያ ስደተኛው ዛ የወጣው ያለ ሰው ሁሉ እንዳለ ሊቆረጥመው ካልነው በስተቀር ቢያገረም የበላበትን ቻንስ የለውም እና ይነካሻል። ቅድሚያ ለእናቶችና ለአዛውንቶች አድርገው የተሻላቸውን ያክል መርዳታቸውን የሚናገረው ተሾመ፣ በኡምራ ኩባ ያለው ችግር ደግሞ ከዚህ የባሰ መሆኑን በመስማታቸው ቀጣይ ጉዟቸውን ወደዛ ለማድረግ ማቀዳቸውን ነው የሚያስረዳ። በጣም የዛን ጊዜ ቢያንስ ከአስር ወደ አስራ አንድ ሺ ስደተኞች ነበሩና እነሱን በርክናል ማለት አልችልም። አብረውን የሄዱ ሰዎች ተጨማሪ ሶስት መኪናዎች ተላለቅ ጭነው ሄደዋል። እሱም ለእያንዳንዱ ፓምፕ ላይ አንዳንድ መኪና ለመስጠት እኛ ደግሞ አሁን በዚህ ሳምንት ቢያንስ የሚመጣው ሀሙስ ለመድረስ ወደ ባኮባ ለማዳ ታዋለ ጓደኞቻችን ሄደው ነበርና የምናውቃቸው፣ አምሮ አኮባ ላይ ደግሞ ያለው በጣም ልብ የሚነካ ነገር ነው። በጣም እዚያ የተለየ ነው ምናምን ብለውን በዛ ከሆነ ላለፉት ሶስት አስርት አመታት በሱዳን የኖሩት ኢትዮጵያውያኖቹ ስደተኛ ወጣቶች በመሰረቱት ማህበር በኩል በሱዳን በስደተኞች ላይ የሚደርሰውን መገለል ና በደል ለመቃወም በተለያዩ ሰላማዊ ሰልፎች ና የድጋፍ ማሰባሰቦች ጉዳያቸው ትኩረት እንዲሰጠው እየታገሉ ሲሆን እነዚህ አሁን የመጡት አዲስ ስደተኞች እንደኛ ና እንደ ወላጆቻችን ነበሩ። በቀጣይም የሚያጋጥማቸው የእኛ እጣ በመው መሆኑ ከሰብአዊ መብት ጋር የሚሰሩ ተቋማት ለዚህ ችግር ትኩረት ሊሰጡት ይገባል ይላሉ። ምክንያቱም እኛ ድሮም እንደነሱ ነበርና መፍትሄ ካልተገኘ ደረስ የነሱም ያን አይነት ምስቁልቅል ሊደርስባቸው እንደሆነ ነው። አሁንም በዚህ ቀን ማለት ነው በዚህ የሆኑ ሰዎች ነበሩ። ወደ ሁለት ወር አካባቢ በዩኒሳር በር ላይ ልክ እንደ ሰላማዊ ሰልፍ አይደል እዛ ቁጭ ብለው ማለት ነው ወደ ወደ ቤታቸው ሳይሆዱ ወደ ሁለት ወር አካባቢ ገደማ ኤርትራውያንም ኢትዮጵያውያንም ኮንጎላውያን ነበሩና እነሱ ሶስት መኪና ጭነው ወደ ሆነ በረሃ ነገር ጥለዋቸዋልና ያንን ነው የሚደርስ እንድን ያለን እና ይህንን ነገር ሂሞራዎች እንደዚህ አካባቢ ስለዚህ ጉዳይ ቢነበርለት አለም ላላወቀ እያውቀ ነው። የኢትዮጵያን ወጣቶች ስደተኞች ማህበር በዋናነት የተመሰረተው በሱዳን ተወልደው ያደጉ ስደተኞችን የመብት ጥያቄ ትኩረት እንዲሰጠው ለማድረግ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ልስካቸው። ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሄት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በመላዋ ዩናይትድ ስቴትስ የአውሮፓውያን የገና በዓል ከመድረሱ በፊት የኮሮና ቫይረስ ወረርሽኝን ለመከላከል ሁለተኛ ዙር ክትባት በስርጭት ላይ ሊውል ዝግጅት እየተደረገ ነው። በሌላ በኩል ብሪታንያ ደግሞ አዲስ መልክ ይዞ በከፍተኛ መጠን እየተስፋፋ ያለውን ቫይረስ በመስጋት እንደገና ብዙ ነገሮችን ወደ መዘጋጋት መመለሷን አስታውቃለች። ና አስመልክቶ የአሜሪካ ድምፅ ዘጋቢ ሚሸል ኪዊን ያጠናቀረችውን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። በዩናይትድ ስቴትስ ባዮቴክ በተባለው የመድኃኒት አምራች ሞደርና የተመረተው የኮሮና ቫይረስ ክትባት በዚህ ሳምንት በመላው አሜሪካ ስርጭት ላይ ይውላል ተብሎ ይጠበቃል። ይሁን እንጂ ወረርሽኙን የሚከታተሉ ባለሙያዎች እንደሚሉት ስርጭቱ የሚመጣው አገሪቱ በየዕለቱ አዳዲስና ከፍተኛ የኮቪድ-19 ተጋላጮችን ቁጥር በምታስመዘግብበትና ወደ 113 ሺህ ሰዎች ሆስፒታል ተኝተው በሚታከሙበት ጊዜ ነው። የበሽታ ቁጥጥርና መከላከያው ማዕከል እንደሚለው የፋይዘርን ክትባት ከወሰዱት ሰዎች መካከል ስድስት የሚሆኑ ሰዎች ከፍተኛ የሆነ የአለርጂ ምልክት የታየባቸው ከመሆኑ በቀር ክትባቱ ዝግጁ በሆነበት ጊዜ ሁሉም ሰው መከተብ እንዳለበት የዩናይትድ ስቴትስ ባለስልጣናት ይናገራሉ። በዋይት ሀውስ የሙከራ ክትባቶችን ሂደት የሚመሩት የጤናና የሰብአዊ አገልግሎቶች መምሪያ ረዳት ጸሐፊ አድሚራል ብሬት ጊርዋር ስለ ክትባቱ እንዲህ ብለዋል። ስ ለሁሉም ሰው እንዲሰጥ በጣሙን ይመከራል ምክንያቱም ዘጠና አምስት ከመቶ ውጤታማ ነው። ከባዱን ህመም በመከላከል ደግሞ መቶው በመቶ ውጤታማ ነው። ወረርሽኙን የምናቆመው ሰባ ወይም ሰማንያ ከመቶ የሆኑ አሜሪካውያን ክትባቱን እንዲወስዱ በማድረግ ነው። በብሪታንያ በአዲስ መልክ እየተስፋፋ ያለው ቫይረስ የበለጠ ተላላፊ ሆኖ የመገኘቱ ዜና የአገሪቱ መሪዎች ሁኔታዎችን እንደገና ወደ መገደብ እና ወደ መዘጋጋት እንዲመለሱ ያስገደዳቸው መሆኑ እየተነገረ ነው። የፈረንሳይ፣ የጀርመን እና የአውሮፓ አገሮችም ከእንግሊዝ የሚመጡ መንገደኞችን እያገዱ ነው። ዩናይትድ ስቴትስ እና እንግሊዝ መሪዎች ግን አዲሶቹ ክትባቶች ወረርሽኙን ሊከላከሉ የሚችሉ መሆናቸውን በመጥቀስ ብዙ ስጋት ሊኖር እንደማይችል ይናገራሉ። አድሚራል ብሬት ስለዚ ሲናገሩ እንዲህ ብለዋል። በአሁኑ ወቅት ብዙ የሚያሰጋ ነገር ያለ አይመስለኝም። ሁኔታውን በቅርቡ መከታተላችንን እንቀጥላለን። የምናደርገውም ይህንኑ ነው። ከፊሉ የዩናይትድ ስቴትስ በተለይም እንደ መካከለኛው ምዕራብና ሰሜን አካባቢ የሚገኙት ወረርሽኙን በተወሰነ ደረጃ መቀነስ ችለዋል። ያ መሻሻል ችግሩ በከፍተኛ ደረጃ በበረታባቸው በታችኛው የደቡብ አካባቢና በምስራቃዊ ካሊፎርኒያ አካባቢ አልታየም። የገናን በዓል ለማክበር ጥቂት ቀናት በቀሩበት በዚህ ጊዜ እንኳ አፕል በካሊፎርኒያ የሚገኙ በርካታ መደብሮችን ለጊዜው ለመዝጋት ወስኗል። ምን መደረግ እንዳለበት እናውቃለን። አሜሪካውያን ይህንን ነገር ቢያደርጉ የወረርሽኙን መጠን መቀነስ እንችላለን። ክትባቱ ከመውጣቱ በፊት እንኳ በአስር ሺዎች የሚቆጠሩ ሰዎችን ሕይወት ማዳን እንችላለን። በመጨረሻም አድሚራሉ እንዲህ አሉ። ወረርሽኙ ለዘላለም የሚቆይ ነገር አይደለም። ይሁን እንጂ ሰዎች ይህን አስከፊ የክረምት ጊዜ በአንድነት ተባብረው መሻገር ይኖርባቸዋል። ነርጅ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። የዩናይት ስቴትሱ የመድኃኒት አምራች ኩባንያ ፋይዘር ያመረተውን የኮሮና ቫይረስ ክትባት ከወሰዱ ኢትዮጵያዊ የጤና ባለሙያ ጋር የተደረገ ቆይታ ነው። ግዙፉ የዩናይት ስቴትስ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ በጋራ የሰሩት የኮቪድ-19 መከላከያ ክትባት በዩናይት ስቴትስ መሰጠት ከጀመረ አንድ ሳምንት ተቆጥሯል። በኒውዮርክ ክፍለ ግዛት ሎንግ አይላንድ ጂዊሽ በተሰኘ የጤና ተቋም ውስጥ የምታገለግለው ነርስ ሳንድራ ሊንድሴይ የመጀመሪያውን ከቤተ ሙከራ ውጪ የተሰጠውን ክትባት ከወሰደች በኋላ በርካታ የጤና ባለሙያዎች እና ሌሎች ለቫይረሱ የመጋለጥ ዕድላቸው ከፍ ያሉ ባለሙያዎች በቅድሚያ ክትባቱን እየወሰዱ ይገኛሉ። ለመሆኑ የኮቪድ-19 ክትባት አወሳሰድ ምን ይመስላል ክትባቱ ከተወሰደ በኋላ የሚኖረው ስሜትስ የሚሉትን ጥያቄዎች ለመመለስ ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያዎቹ የጤና ባለሙያዎች መካከል አንዱ የኮሎራዶ ክፍለ ግዛት ውስጥ በሚገኝ ሆስፒታል ውስጥ ህሙማንም በማማከር አገልግሎት የሚሰጡትን ኢታና ጨመዳ ዲሳሳን ጋብዘናል አቶ ኢታናን ያወያየችው ስመኝሽ የቆየናት እንደሚከተለው አሰናድተዋለች ኢታና ጨመዳ ዲሳሳ እባላለሁኝ። የምኖረው በአሜሪካን አገር ኮሎራዶ በሚባለው ግዛት ነው። ሙያዬ ደግሞ በሆስፒታል ውስጥ ቻፕለን ሆኜ አገለግላለሁ። ቻፕለን ማለት ስሜታዊና መንፈሳዊ ችግር ላጋጠማቸው በሽተኞች የምክር አገልግሎት የመስጠት ስራ ነው የምሰራው። ለኮቪድ አስራ ዘጠኝ መከላከያ ሆኖ እንዲያገለግል በፋይዘር ኩባንያ የተሰራውን ክትባት ከወሰዱ የመጀመሪያ ሰዎች አንዱ ነህና መቼና እንዴት ነው ክትባቱን የወሰድከው? በምሰራበት ሆስፒታል ውስጥ ስራቸው በቀጥ ቀጥታ በኮቪድ አስራ ዘጠኝ በሽታ ከተያዙ ሰዎች ጋራ የሚገናኝ ባለሙያዎች እኔን የመሳሰሉ እንደዚሁም ደግሞ ሐኪሞች፣ ነርሶች በተለይ ደግሞ በኤመርጀንሲ ዲፓርትመንት ውስጥና በአይሲዩ ዲፓርትመንት ውስጥ ያሉ የጤና ባለሙያዎችን እንድንወስድ እድሉ ስለተሰጠን በዛ አጋጣሚ ነው የወሰድኩት። ክትባቱን የወሰድኩት ዲሰምበር አስራ ሰባት ነው የወሰድኩት። ክትባቱ በምን መልክ ነው የሚሰጠው? ከወሰድከው በኋላ የተሰማ ስሜት ምን ይመስላል? ክትባቱን የወሰድኩት እንደ ማንኛውም የፍሉ ክትባት በክርን የሚሰጥ ክትባት ነው። ክትባቱን ልንወስድ በምንገባበት ሰዓት መሙላት ያለብን የጤና ጥያቄዎች የያዘ ፎርም አለ። ክትባቱን ከወሰድን በኋላ ደግሞ ለአስራ አምስት ደቂቃ አርፈን እንድንቀመጥ እና አረፍ ብለን ለውጥ ካለው ወይም ደግሞ የሚሰማን ለየት ያለ ስሜት ካለ ቼክ አድርገውን በተለይ ደግሞ ፋይዘር ቢያዘጋጀው ክትባት ሁለተኛ ዙሩ ከሶስት ሳምንት በኋላ ከሀያ አንድ ቀን በኋላ ተመልሶ ስለሚወሰድ ከሀያ አንድ ቀን በኋላ መተን የምንወስደውን ክትባት የምንቀበልበትን የቀን ቀጠሮ አስይዘውን ነው የተሰናበት ነው። አንተ ከወሰድክ በኋላ የተሰማ ስሜት ምን ይመስላል እንዳልከው፣ ከወሰድክ በኋላ ለ ለአስራ አምስት ደቂቃ ከተቀመጥክ በኋላ ሊሆን ይችላል ወይም ደግሞ ወደ ቤት ከሄድክ በኋላ ያየኸው ለውጥ አለ? እንግዲህ እስካሁን ድረስ በጤና ላይ ያየሁት ለውጥ የለም። ጤንነቴ ተመሳሳይ ነው። የኮቪድ አስራ ዘጠኝ ክትባት መገኘቱና ለህዝብ መሰጠት እንደሚጀምር ከተገለጸ በኋላ በዋናነት መነጋገሪያ የሆነው ሰዎች ፈቃደኛ ሆነው ክትባታቸውን የመውሰዳቸው ጉዳይ ነው። ክትባቱ የጎንዮሽ ጉዳት ሊኖረው ይችላል በሚል ፍራቻ ብዙዎች በክትባቱ ላይ ገና እምነት የላቸውም። እና እስካሁን የሰማኸው ወይም ያየኸው ችግር አለ? ምናልባት ክትባቱ ሊያስከትል ይችላል የሚባሉ የጎንዮሽ ጉዳቶች አሉት? ማንኛውም ክትባት ለመጀመሪያ ጊዜ በሚመጣ ሰዓት ሰዎች በጥርጣሬ ወይም ደግሞ ወዲያውኑ መቶ በመቶ ለመቀበል ሊከብዳቸው ይችላል። ነገር ግን እኔ ይህንን ክትባት ልወስድ ስል ከጓደኞቼ እንደዚሁም ደግሞ ከቤተሰባችን መካከል የሕክምና ባለሙያ የሆኑ ሰዎችን አማክሬ በዛ የተወሰነ መበረታታት አግኝቼ ነው ይህንን ለመውሰድ የፈለግኩት። ከዛ ባሻገር ምንም አይነት ክትባት መቶ በመቶ ጥቅም እንጂ ምንም አይነት ጉዳት የለውም የሚባል ክትባት እስካሁን ድረስ አልሰማሁኝም። እያንዳንዱ ክትባት ሰውነታ ሀገራችን ውስጥ በሚገባ ሰዓት እንደየሰው እንደየጤናው እንደየእድሜው በተለያየ ደረጃ የተወሰነ ሳይድ ኢፌክት ሊኖረው ይችላል። ያ ደግሞ በተቻለ መጠን እንዲያንስ ይደረግ ይሆናል እንጂ ማንም መድኃኒት የሚያመርት ተቋም ወይም ደግሞ ክትባት የሚሰራ ድርጅት የኔ ክትባት ሙሉ በሙሉ መቶ በመቶ ነፃ ነው የሚል አይነት የማረጋገጫ የሚችልበት ሁኔታ ላይ አይደለም ያለ ነው። ነገር ግን ሰዎች ካምፎርታብል በሚሆኑበት መጠን አመዛዝ ነው ሊያደርጉ ይገባል ብዬ አስባለሁ። እኔ በምሰራበት መስሪያ ቤት ሁልጊዜ በእንደዛ አይነት ፍርሃት ውስጥ ይሄ በሽታ ወደ ቤት ሲይዘው ሄድ ይሆን እኔን ይዘኝ ይሆን እስካሁን ሲይዘኝ ይሆን የሚል ፍርሃት ውስጥ ስለምኖር ይሄንን ክትባት ለእኔ መውሰድ የሚያስኬድ ውሳኔ ነው ብዬ አስባለሁኝ። ለብዙዎች ያለንበት የሚያልቀው ዓመት በጣም ከባድ ዓመት ነበረ። በተለይ ደግሞ በሕክምና ሙያ ውስጥ ያለ ሰው እንዳልከው የበለጠ ተጋላጭ ሆኖ ብዙ የጭንቅ ወራትን ያሳለፈበት ጊዜ ነበር እና እንግዲህ አንተ ለሕክምናው ቀረብ ያልክ ስለሆነ ለሙያው ይህ ዓመት ምን ይመስል ነበር? ባንተ እይታ ከባድ ዓመት የሚባል ነበረ? በሽታውን ይዤ ሄዳለሁኝ እኔንም ደግሞ ይይዘኝ ይሆን እኔ ደግሞ አልፌ ለሌላ ለልጆቼ፣ ለቤተሰቤ፣ ለባለቤቴ አስተላልፊ ሆነው የሚለው በእርግጥ በጣም ያስጨንቃል። ነገር ግን በዛው መጠን ደግሞ በዚህ በሽታ ተጎድተው የሚመጡ በሽተኞችን ከነሱ ጋራ በአልጋቸው አጠገብ ሆኖ ሲጎዱ ማየት ወይም ደግሞ ህይወታቸው ሲያልፍ በሩቁ ማየት ወይም ደግሞ የታመሙትን ሰዎች ቤተሰብ ገብቶ መጠየቅ ስለማይችል በዙም ኮንፈረንስ በማድረግ በምስል ብቻ ቤተሰባቸውን የሚወዱትን ሰው ማየት እንዲችሉ ያንን ማስተባበር በጣም ም ከባድ ነበረ። በጣም የስነልቦና ጭንቀትን ያመጣል። አንዳንድ ጊዜ ደግሞ ይሄ በሽታ ኮ ውሸት ነው ወይ እንደዚህ የሚባሉ ነገሮችን የሚናገሩ ሰዎች ደግሞ በቦታ ሆነን ሰዎች ሲጎዱ የምናየውን ባለሙያዎች እንዳው በእኛ ቦታ በሆኑና ባዩት ነበረ የሚያሰኝበት ጊዜ አለ። ስለዚህ የተለያየ ደረጃ አለው ይሄ የሚሰማኝ ስሜት ማለት ነው። ይህን ያህል ታማሚ ቁጥር እንዳለ ሆኖ በሽታው እየጨመረ እንዳለ ሆኖም፣ ግን ብዙ ሰው በተለይ መጀመሪያ ላይ ሲያደርግ የነበረውን አይነት ጥንቃቄ አያደርግም። ይጣሉ የነበሩ ክልከላዎችም ከኢኮኖሚና ከማህበራዊ ግንኙነቶች አንጻር አስቸጋሪ ሆነዋል። እና አሁን ምናልባት የዚህ ክትባት መገኘት በዚህ ላይ ምን አይነት ጥቅም አለው ትላለህ? የሚያመጣው ለውጥ ይኖር ይሆን? እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው የሆነው የሚል ስጋት አለኝ። አይ ክትባት ተገኝቷል፣ በቃ ኑ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። ስለዚህ አሁን አበክሬ መናገር የምፈልገው ነገር ምንድን ነው፣ ክትባት ተገኘም አልተገኘም ሰው በራሱ ሊያደርጋቸው የሚገባቸውን ጥንቃቄዎች እንዲያደርግ እጃችን እንድንታጠብ ፊታችንን በማስክ መሸፈን አፍና አፍንጫችንን እንድንችል፣ ከዛም በተረፈ ደግሞ አካላዊ ርቀትን ማድረግ እንድንችል አሁንም ማሳስበው ይሄንን ነው። ክትባቱን ከወሰድክ በኋላ በትዊተር ለራሴም ለቤተሰብ ስል ተከትቢያለሁ ብለህ ጽፈሃል። ና ምናልባት ይሄንን ክትባት መውሰድ ለሚፈሩ ሰዎች ክትባቱን መውሰድ ምን ማለት ነው፣ ካንተ አልፎ ለሌላ ሰው ያለው ጠቀሜታ ምንድን ነው የሚለውን መልእክት የምታስተላልፈው ካለ ይህን ክትባት ልውሰድ አልውሰድ የሚባለው ጥያቄ እንደየሰው የተለያየ ሀሳብና ጭንቀት ሊያመጣ ይችላል። ስለዚህ እኔ የምመክረው ምንድን ነው እድሉ ከተገኘ የምታምኑትን የጤና ባለሙያ በማማከር እና እነኛ የጤና ባለሙያዎች በሚመክሯችሁ መሰረት ይህን ክትባት መውሰድ ወይም አለመውሰድ የሚባለውን ውሳኔ ባገናዘበ ሁኔታ እንድትወስኑ አበረታታችኋለሁ። ከዛ በተረፈ ግን ሚዛን የማይደፉ አይነት ነገሮችን በመናገር ኮንስፒራሲ ቲዮሪዝ በማናፈስ ሰዎች ራሳቸውን ማዳን እንዳይችሉ ከማድረግ እንድንቆጠብ በዚህ አጋጣሚ በትህትና ጠይቃለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች የሚተላለፈውን የሰኞ ታኅሳስ 12 2020 ምሽት ዝግጅታችንን ነው። እየተገባደደ ያለውን የአውሮፓውያኑ 2020 መለስ ብለን ከምንመለከትባቸው ዝግጅቶች አንዱን ነው። የአፍሪቃ ነክ ርዕሶች መልከት ያደረገው በዚምባብዌ ላይ ያተኩራል። ያሳለፍነው 2020 ለዝምባብዌ መልካም ዓመት አልነበረም፣ ይላል የ2020 መገባደጃ አደጃ የአፍሪቃ ነክሶች ትኩረት ያደረገበት ርዕስ። በየብስ የተከበበችው ዝምባብዌ የፖለቲካ ውጥረት፣ የመብት ጭቆናና የኢኮኖሚ ድቀት ተፈራርቀውባታል። በዚያም ላይ ዓለም አቀፍ ማዕቀቦች ተጣሉባት ሲሆን ዓለም አቀፍ ወረርሽኝ ኮሮና ቫይረስም ተጨምሮባት ከባድ ሁኔታ ነው ያሳለፈችው። የአህጉሪቱ የዲሞክራሲ ተምሳሌ ተደርጋ የምትታይ የዚምባብዌ ጎረቤት ደቡብ አፍሪካ ከአስርት ዓመታት በላይ ለሆነ ጊዜ በዚምባብዌ ያለው ሁኔታ እንዲሻሻል ያደረገችው ጥረት በበኩሏ ያደረገችው ጥረት የለም የሚሉ የፖለቲካ ተንታኞች ደቡብ አፍሪካ ችግሮቹ ሊቃለሉ የሚችሉበትም ሁኔታ በማፈላለም እንድትረዳ ጥሪ ማድረጋቸውን የአሜሪካ ድምጿ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሀዬ ለምሽቱ አፍሪቃ ነክ ርዕሶች እንዲህ ያቀናብረዋለች። ጆይ ማቤንጌ የተባሉ የዝምባብዌ አክሽን ኤድ ስራ አስኪያጅ የሆኑት ተንታኝ በሀገሪቱ የተከሰተው ዓለም አቀፍ ወረርሽኝ ሀገሪቱ ከነበረችበት ከባድ ወደ አስከፊ ሁኔታ እንድታሽቆለቁል ማድረጉን እንደታዘቡ ጠቁመዋል። በሀገሪቱ የፖለቲካና የኢኮኖሚ ቀውስ አለ። ከምግብ ዋስትና እጦት ጋር የተያያዙ ሰብአዊ ቀውሶች መኖራቸውም አልቀረም። በዚያም ላይ ባለፈው ዓመት አንዳንድ የአገሪቱ ክፍሎች አዳይ የሚል ስያሜ በተሰጠው ከባድ ዝናብ የተቀላቀለበት አውሎ ነፋስ ተመትተዋል። ዓለም አቀፍ ወረርሽኝ ኮቪድ-19 የተከሰተው ደግሞ አገሪቱ ከባድ ችግር ላይ በምትገኝበት ወቅት ነው። የአገሪቱ ዜጎች በሰብአዊ መብት ረገጣ እየተሰቃዩ ናቸው። ለመሰረታዊ አስፈላጊነት ተደራሽነት የላቸውም። የዚምባብዌ ፕሬዚደንት ኢመርሰን ምናንጋግዋ ከሁለት ዓመታት በፊት ቃለ መሐላ በፈጸሙበት ወቅት ሰብአዊ መብት ለማክበር የገቡትን ቃል እንዲተገብሩ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ብሪታንያ፣ ካናዳ፣ ኖርዌይ እና ኒዘርላንድስ ባለፈው ነሐሴ ወር ጥሪ አቅርበው ነበር። ሰባቱ ሀገራት ጥሪውን ያቀረቡት የቫይረሱን ወረርሽኝ የሰዎችን ነፃነት ለመገደብ እየተጠቀሙበት ነው የሚሉ ዘገባዎች በተሰሙበት ወቅት ነው። ሰባቱ ሀገራት ባወጡት የጋራ መግለጫ ለሰዎች ዓለም አቀፍ መብትና ነፃነቶች እውቅና እንዲሰጡ እንዲሁም በተፈጸሙት የሰብአዊ መብት ረገጣዎች ላይ ምርመራ ተካሂዶ ለፍርድ እንዲቀርቡ ይጠይቃል። የዚምባብዌ ገዢ ፓርቲ ቃል አቀባይ ሰባቱ ሀገሮች ያወጡትን መግለጫ ብጣሽ ውዳቂ ብለውታል። ጎረቤት ሀገር ደቡብ አፍሪካ በበኩሏ ከሌሎች የደቡባዊ አፍሪካ ሀገሮች ጋር በመሆን የምዕራብ ሀገሮች ዚምባብዌን ጠፍሮ የያዘውን ማዕቀብ እንዲያነሱ ጠይቃለች። ፔርስ ፒጉ ክራይሲስ ግሩፕ በተባለው የቀውስ መፍትሄ አፈላላጊ ቡድን ተንታኝ ደቡብ አፍሪካ ድምጿን አጥፍታ ከመስራት ወጥታ በግላጭ እስከ መንቀፍ የደረሰች እንደምትመስል ተናግረዋል። ይህን በዝርዝር በአዲስ ዘገባ አውጥተውታል። ስለ ጉዳዩም ከአሜሪካ ድምፅ ጋር ተነጋግረዋል። እንዲህ አይነት አቀራረብ ምን ያህል ሊሰራና አዋጭ ሊሆን እንደሚችል ጥያቄዎች ተነስተው ነበር። እንደ ኤሮፓ አቆጣጠር ህዳ 24 2017 ዓ ም ከተካሄደው መፈንቅለ መንግስት ጋር በተያያዘ ከተከተሉት ከባድ ተግዳሮቶች አንጻር ሲታይ ማለት ነው። በመፈንቅለ መንግስቱ ስልጣን ላይ የወጡት ምናንጋዋ ውጤትም ለውጥ ያመጣሉ የሚል ተስፋ ተጥሎ የነበረ ቢሆንም በተግባር አልታየም። ደቡብ አፍሪካ በግልጽ የነቀፈችውም ይህን ነው። ደቡብ አፍሪካ ዚምባብዌ ተጨባጭ ለውጥ እንድታመጣ በግልጽ ልትረዳ የምትችለው በምን መልክ ነው ለሚለው ጥያቄ በአፍሪካው ቀጠናዊ ትብብርና በአፍሪካ ሕብረት በኩል መስራት ወሳኝ መሆኑን ፒጉ አስገንዝበዋል። President የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ የአፍሪቃ ህብረት ሊቀመንበር እንደመሆናቸው መጠን ለአንድ ወር ያህል በሚቆዩበት ወቅት ስለ ጉዳዩ ግልጽ ሊያደርጉ ይችላሉ። ይህም ሲባል በዚምባብዌ ላይ የውጭ መፍትሄ ወይም አጀንዳ ለመጫን አይደለም፣ የዚምባብዌ ህዝብ የውስጥ ችግሩን በፍትሐዊ መንገድ ራሱ እንዲፈታ ለመርዳት ነው። ዚምባብዌ ልትሻሻል የምትችልበት ብዙ እድል እንዳላት ተንታኞች ይናገራሉ። ሀገሪቱ ብዙ የተማሩ ሰዎች አሏት። ጥሩ የትምህርት ስርዓትና ለም መሬት አላት። እነዚህ ሶስት መለኪያዎች ለአንድ ሀገር ስኬታማነት ወሳኝ በመሆናቸው መጠነኛ የወዳጆች ድጋፍ ሲጨመርበት ጥሩ ስኬት ልታገኝ እንደምትችል ተገልጿል። አድማጮች፣ በያዝነው ወር የሚያበቃው 2020 ዓ ም ለዚምባብዌ መልካም ዓመት እንዳልነበረ የሚገልጸው ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየን። አድማጮች፣ አሁን ሳምንታዊው ስፖርት ነው። አዘጋጅና አቅራቢ ሀብታሙ ስዩም። የቤት ኪንግ የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታዎች ከሰሞኑ ተደርገዋል። አርብ ታህሳስ 9 2013 ዓ ም በተደረጉ ጨዋታዎች ሰበታ ከነማና ቅዱስ ጊዮርጊስ ባለድል ሆነዋል። ሰበታ ከተማ ሐዋሳ ከተማን፣ ቅዱስ ጊዮርጊስ ድሬዳዋ ከተማን 3 ለአንድ በሆነ ተመሳሳይ ውጤት ረድተዋል። ቅዳሜ ታህሳስ 10 በነበረ ጨዋታ ኢትዮጵያ ቡና ፋሲል ከነማን 3 ለአንድ አሸንፏል። ወልቂጤ ከተማና ጅማ አባጅፋር ባዶ ለባዶ አቻውተዋል። እሁድ ታህሳስ 11 ቀን 2013 በነበረ ጨዋታ ወላይታ ድቻ አዳማ ከተማን 2 ለዜሮ ረድተዋል። ሀዲያ ሆሳና ባህር ዳር ከተማን አንድ ለዜሮ አሸንፏል። ዙሩን ሀዲያ ሆሳና የመራል። ኢትዮጵያ ቡናና ሰበታ ከነማ በሁለተኛና ሦስተኛ ደረጃ ይገኛሉ። አቡበከር ናስር ከኢትዮጵያ ቡና፣ የአዳማ ከተማዎቹ አብዴሳ ጀማልና ታፈሰ ሰርካ የከፍተኛ ጎል አስቆጣሪዎችን ሰንጠረጅ ከአንደኛ እስከ ሦስተኛ ይዘዋል። ለማንቸስተር ሴት የእግር ኳስ ክለብ የምትጫውተው ሳም ሜዊዝ የዓመቱ የአሜሪካ ምርጥ ሴት የእግር ኳስ ተጫዋች ሆና ትመርጣለች። የ28 ዓመቷ ኮከብ የዩናይትድ ስቴትስ ብሔራዊ ሴቶች እግር ኳስ ቡድን ባለፈው ዓመት ፈረንሳይ ላይ በተደረገ የዓለም ዋንጫ እንዲያሸንፍ ረድታለች። በዚህ ዓመት ለብሔራዊ ቡድኑ ከዘጠኝ ጨዋታዎች በስምንቱ ተጫውታለች። በኮንካካፍ የኦሎምፒክ ማጣሪያ አራት ጎሎችንም አስቆጥራለች። ይህንን ሽልማት ባለፉት ዓመታት ካሸነፉ ሰዎች ዝርዝር ውስጥ መግባት በእርግጥም ትልቅ ክብር ነው ብላለች። ሳም ሜዊዝ ቅዳሜ ዕለት ለክብሩ መብቃት ጥቃቷ ከተገለጸ በኋላ የተባበሩት አረብ ኤሚሬትስ የአትሌቲክስ ፌዴሬሽን ፕሬዝዳንት አህመድ አል ካማሊ ለስድስት ወራት ያክል ከኃላፊነታቸው እንዲታገዱ ተወስኖባቸዋል። ተጨማሪ ስድስት ሺህ ሰማኒያ ዶላር ቅጣት የሚጠብቃቸው ካማሊ ቅጣቱ የተላለፈባቸው በምርጫ ለማሸነፍ ቅንጡ የሰዓት ስጦታ ለስፖርት እንደራሴዎች በጉቦ መልኩ በመስጠታቸው ነው ሲል የዓለም አትሌቲክስ ተቋም አስታውቋል። የአትሌቲክስ ሐቀኝነትን የሚመለከተው ቡድን ጥቅምት ወር ላይ ያስተላለፈው ውሳኔ ነው በድጋሚ የጸና ነው። ለአፍሪካ የአትሌቲክስ ኮንፌዴሬሽን አባላት ጉቦ በመስጠት የተከሰቱት ከማሊ የቅንጡ ሰዓቶች የዋጋ ግምት ከ40 እስከ 50 ዶላር ብቻ ነው ቢሉም ከቅጣት አልደም የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ሀይሉ ና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።